የዲደብሊው ዜና እንደምናመሻችሁ በመጀመሪያም ዋና ዋና ዜናዎቹ የኢትዮጵያ መከላከያ ሰራዊት በዛሬው ዕለትም በመቀሌ ከተማ የአየር ድብደባ ፈጸመ የዛሬው የአየር ጥቃት በዚህ ሳምንት ለሶስተኛ ጊዜ መሆኑ ነው የአየር ጥቃቱን ያረጋገጡት የመንግስት ቃል አቀባይ ኢላማው ቀደም ሲል የሰሜን እዝ ይገለገልበት የነበረ እና አሁን የህወሓት ኃይሎች በሚጠቀሙበት የጦር ሰፈር ላይ ያነጣጠረ መሆኑን ገልጸዋል የህወሓት ቃል አቀባይ በበኩላቸው የተመታ ኢላማ የለም ብለዋል። በአማራ ክልል ሰሜንና ደቡብ ወሎ ዞኖች በሚደረገው ውጊያ የተፈናቀለው ህዝብ ቁጥር እየጨመረ መሆኑ እየተነገረ ነው። ደሴ ከተማ የሚገኙ ተፈናቃዮች እርዳታ እየደረሳቸው እንዳልሆነም አመልክተዋል። አዲሱ የአማራ ክልል ርዕሰ መስተዳድር በበኩላቸው በደቡብ ወሎ አንዳንድ አካባቢዎች ህወሓት የከፈተውን ጦርነት ለመመከት ዳግም የክተት ጥሪ አቅርበዋል። በማዕከላዊ አፍሪቃ በታላቁ ሐይቅ አካባቢ ጥቃትና የተፈጥሮ ሀብት ዝርፊያው እንዲቆም የተባበሩ መንግስታት ድርጅት የጸጥታው ምክር ቤት ጥሪ ያቀረበ ዜናው በዝርዝር። የኢትዮጵያ መከላከያ ሰራዊት በዛሬው ዕለት መቀሌ ከተማ ላይ ለሶስተኛ ጊዜ የአየር ድብደባ ፈጸመ። ጥቃቱ ለአንድ ዓመት ያህል ጊዜ ከመንግስት ኃይሎች ጋር የሚዋጉትን የህወሀት አማጽያንን ለማዳከም የሚደረግ ዘመቻ መሆኑን የመንግስት ኮሚኒኬሽን ጉዳዮች አገልግሎት ሚኒስትር ለገሰ ቱሉ ለሮይተርስ የዜና ወኪል አረጋግጠዋል። የዛሬው የአየር ጥቃት ቀደም ሲል የሰሜን እዝ ይገለገልበት የነበረና አሁን የህወሀት ኃይሎች በሚጠቀሙበት የጦር ሰፈር ላይ ያነጣጠረ መሆኑንም አመልክተዋል። የመንግስት ኮሚኒኬሽን ጉዳዮች አገልግሎት ሚኒስትሩ አክለውም የአየር ጥቃቱ ኢላማውን ያሳካ ነው ብለዋል። የህወሀት ቃል አቀባይ ጌታቸው ረዳ በበኩላቸው ዛሬ ሐሙስ የጦር አውሮፕላን በመቀሌ ከተማ ላይ ሲያንዣብብ ከቆየ በኋላ በርካታ ሙከራዎች ቢያደርግም አንዳችም ኢላማ ሳይመታ መመለሱን ለዜና ወኪሉ ተናግረዋል። ከመንግስትም ሆነ ከህወሀት ወገን የተገኘውን መረጃ ከገለልተኛ ወገን ማረጋገጥ አለመቻሉን የዜና ምንጩ ጠቅሷል። በዚህ ሳምንት ሰኞና ረቡዕ ዕለት በደረሰው የአየር ጥቃት ሶስት ሰዎች መገደላቸውንና በርካቶች መቁሰላቸውን ከህወሀት ወገን ሲገለጽ፣ መንግስት በበኩሉ በጥቃቱ የህወሀት ይዞታ የሆነ የወታደራዊ ቁሳቁስ ማከማቻና መጠገኛ ተቋማትን መምታቱን ይገልጻል። በአማራ ክልል ሰሜንና ደቡብ ወሎ ዞኖች በሚደረገው ውጊያ የተፈናቀለው ሕዝብ ቁጥር እየጨመረ መሆኑ እየተነገረ ነው። የደሴ ከተማም በተፈናቃዩ ሕዝብ መጨናነቁን የከተማዋ ነዋሪዎችና ተፈናቃዮች ለዶችቨለ ገልጸዋል። ከደሴ ከተማ ነዋሪዎች አንዱ ስለ ሁኔታው እንዲህ ነው የሚሉት። በእግር መረገጫ ቆስተሚዛፋ ድረስ ነው አሁን ደሴ በሰው ጠቅላላ ወጣው አሁን። ትናንትና በዚባ ሀይቅ አካባቢ ያለው ጠቅላላ የሰውለዘሪ አካባቢ ወረባቦ ጠቅላላ ሲመጣ አስቸጋሪ ነው። ጠቅላላ ከፍራቀው ብዛት በጣም ከባድ ነው። ከቤት ንብረታቸው ተፈናቅለው በየመጠለያውና በረንዳው ለማደር የተገደዱት ወገኖች በቂ እርዳታ እንዳላገኙም ይናገራሉ። ምንተኛው በረንዳ ላይ ነው። ካሁን ከመጣ ምንም ነገር ያገኘነው ነገር የለም። ከሁን ያውም ከሰው ተጠግተን ነው። ሌላ እንደዚህ ያገኘነው ምንም ነገር የለም በትምህርት ቤት የተጠለሉትም ቁጥራቸው በመበርከቱ ሜዳ ላይ የሚያድሩ መኖራቸውንም አመልክተዋል። ኮምቦልቻ ከተማም በርካታ ተፈናቃዮች መኖራቸውን የተገለጸው በደቡብ ወሎ ባለፈው ሳምንት ብቻ ከቀያቸው የተፈናቀሉት ወገኖች ከ250 ሺ እንደሚበልጡ የደቡብ ወሎ ዞን አደጋ መከላከል መከላከልና ምግብ ዋስትና ጽሕፈት ቤት መረጃ ያመለክታል። የጽህፈት ቤቱ ኃላፊ አቶ መሳይ ማሩ ከተለያዩ ረጂ ተቋማትና ግለሰቦች የሚመጣውን እርዳታ ለተፈናቃዮቹ ለማዳረስ የሚያስተባ ብር አካል መቋቋሙን መግለጻቸውን የባህር ዳር ዘጋቢያችን አለምነው መኮንን በላከው ዘገባ ጠቅሷል። ይህ በእንዲህ እንዳለም በደቡብ ወሎ አንዳንድ አካባቢዎች ህወሀት የከፈተውን ጦርነት ለመመከት የአማራ ክልል ርዕሰ መስተዳድር አዲስ ክተት አወጁ። ዶክተር ይልቃል ከፋለ ዛሬ ከቀትር በኋላ በሰጡት መግለጫ ህወሀት የህዝብ ማዕበል በማሰለፍ በደቡብ ወሎ ዞን አንዳንድ ቦታዎች ጥቃት ከፍቶ ህይወት ማጥፋቱን፣ አካል መጉደሉን አመልክተዋል። ርዕሰ መስተዳድሩ አክለውም ቀደም ሲል የተጠራው የክተት አዋጅ መነሻም በማድረግ የግልም ሆነ የመንግስት ታጣቂ ወደ ወሎ እንዲዘምት ጥሪ አቅርበዋል። አሁንም ጠላት ከኋላ በርካታ ህዝብ በደጀንነት አሰልፎ የመጣ በመሆኑ ከወገኖቻችን ጎን በመሰለፍ ከጀግናው የደቡብ ወሎ ህዝብ ጎን በመሰለፍ የምንችለውን ሁላ ማገዝ፣ ቀደም ሲል የክልላችን መንግስት ያደረገውን የክተት ጥሪ መነሻ በማድረግ በክልላችን የምትገኙ ሁሉም የመንግስት ታጣቂዎች፣ የግል ታጣቂዎች እና ወገናችን ለማገዝ ለመዝመት የምትፈልጉ ሁሉ በየአካባቢው ካለው አመራር ጋር በመቀናጀት ወደ ወሎ ለመዝመት እንድትነሳሱ በዚህ አጋጣሚ ጥሬን አስተላልፋለሁ። አያይዘውም ርዕሰ መስተዳድሩ ህወሀት በፈጠረው ቀውስ በርካቶች ከቤት ንብረታቸው ተፈናቅለው በየዘመዱና በየመጠለያው እርዳታ ፈላጊ መሆናቸውን አንስተዋል። ለዚህም በሀገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያውያንና ትውልድ የኢትዮጵያውያን የበኩላቸውን ድጋፍ እንዲያደርጉም ጠይቀዋል። በወራሪ ኃይሉ በደረሰባቸው ጥቃት ምክንያት በየቦታው ተፈናቅለው ተቦሳቅለው የሚገኙ ወገኖቻችን በመደገፍ በአገር ውስጥም በውጭም የምትኖሩ ወገኖቻችን የበኩላችሁን ተጨማሪ ድጋፍ እንድታደርጉ ጥሬን አስተላልፋለሁ። ህወሀት የጀመረው ጦርነት በአማራና በአፋር ተወስኖ እንደማይቀር ያሳሰቡት የአማራ ክልል ርዕሰ መስተዳድር ይልቁንም የቡድኑ ዓላማ ኢትዮጵያን በማተራመስ የምስራቅ አፍሪካን ቀጣና ሰላም ማናጋት መሆኑንም አመልክተዋል። እንዲያም ሆኖ ርዕሰ መስተዳድሩ በዛሬው ጋዜጣዊ መግለጫቸው ጥያቄ ለመጠየቅ ለጋዜጠኞች እድል አለመስጠታቸውን አለምነው መኮንን ከባህር ዳር በላከው ዜና ገልጿል። አድማጮች የምትከታተሉት የዶችቨለ ዲ ደብሊውን ዜና ነው። በማዕከላዊ አፍሪቃ በታላቁ ሀይቅ አካባቢ ጥቃትና የተፈጥሮ ሀብት ዝርፊያው እንዲቆም የተባበሩ መንግስታት የጸጥታው ምክር ቤት ጥሪ ያቀረበ። የጸጥታው ምክር ቤት ትናንት በኬንያ በቀረበው የውሳኔ ሀሳብና አስራ አምስቱ አባላቱ በተስማሙበት ውሳኔው በተጠቀሰው አካባቢ የሚንቀሳቀሱ ታጣቂ ቡድኖች በአስቸኳይ ጥቃት እንዲያቆሙ ጠይቋል። አክሎም ምክር ቤቱ የታጣቂ ቡድኖቹ አባላት በአስቸኳይና በዘላቂነት እንዲታገዱና ትጥቃቸውንም እንዲፈቱ በመቀጠልም የዴሞክራቲክ ሪፐብሊክ ኮንጎ መንግስትም በምስራቃዊ ግዛቱ ስልጣኑን እንዲያጠናክርም ጥሪ አቅርቧል። የጸጥታው ምክር ቤት ከምስራቅ ኮንጎ የተፈጥሮ ሀብት በህገወጥ መንገድ እየተበዘበዘ ለንግድ መቅረቡንም ማውገዙንም የፈረንሳይ የዜና ወኪል በዘገባው ጠቅሷል። የአፍሪቃ ታላቁ ሀይቅ አካባቢ ቡሩንዲ፣ ዴሞክራቲክ ኮንጎ፣ ዩጋንዳና ሩዋንዳን ያካትታል። ፈረንሳይ ውስጥ ከትናንት ከሰዓት በኋላ ጀምሮ የነፈሰው ኃይለኛ ንፋስ ከ250 ሺህ በላይ ቤቶችን የኤሌክትሪክ ኃይል አቅርቦት አቋረጠ። አውሮራ የተሰኘ ስያሜ የተሰጠው አውሎ ነፋስ በተለይ በፓሪስ አካባቢ፣ ኖርማንዲ፣ ሰሜናዊ ፈረንሳይና ምስራቅ ሎረን ግዛቶች ላይ ከፍተኛ ተጽዕኖ ማድረሱን የሀገሪቱ ባለስልጣናት አመልክተዋል። በምዕራባዊ ብሪትኒ ግዛት ብዙ ቤቶች በጎርፍ መውደማቸውንም ተገልጿል። የባቡር መጓጓዣ የተሰናከለ ሲሆን ከየአካባቢው በንፋሱ የተገነደሱ ዛፎችን የሚያሳዩ ፎቶዎች በማህበራዊ መገናኛ ዘዴዎች እየተዘዋወሩ ነው። የኤሌክትሪክ ኃይል ኩባንያው ኤንዲስ ሶስት ሺ የሚሆኑ ቴክኒሽያኖቹ የኤሌክትሪክ ኃይል አቅርቦቱን እንዲያስተካክሉ ማሰማራቱን ገልጿል። ንፋሱ እዚህ ጀርመን ውስጥም በአንዳንድ አካባቢዎች መጠነኛ ጉዳት ማድረሱና ዛሬ ጠዋትም የባቡር ጉዞን ማወኩ ተዘግቧል። የአውሮጳ ህብረት በእስር ላይ ለሚገኘው ለሩሲያው የተቃውሞ ፖለቲካ መሪ አሌክስ ናቫልኒ አመታዊውን የሳካሮቭ የሰብአዊ መብት ሽልማት ሰጠ። የህብረቱ ፓርላማ ትናንት ሽልማቱ ለናቫልኒ መሰጠቱን ይፋ ሲያደርግ ጠንካራ ጀግንነት የተላበሰ ሰብእና አለው በማለት አወድሷል። የአውሮፓ ፓርላማ ፕሬዚዳንት ዴቪድ ሳሶሊ በመግለጫቸው የ45 ዓመቱ ሩሲያዊ ፖለቲከኛ በፕሬዚዳንት ቭላዲሚር ፑቲን አስተዳደር ውስጥ ያለውን ሙስና በማጋለጥ በማህበራዊ መገናኛ ዘዴዎች ዘመቻ ሲያደርግ መቆየቱን፣ በዚህም ጥቃቶችን በማጋለጥ በሚሊዮን የሚገመት ህዝብ በመላው ሩሲያ ድጋፍ ማግኘቱንም አመልክተዋል። አያይዘውም በሀገር ውስጥ ዋነኛው የፑቲን ተቀናቃኝ ናቫልኒ በአስቸኳይ ከስር እንዲለቀቅ ጥሪ አቅርበዋል። ባለፈው አመት በመመረዝ ለህመም ተዳርጎ የነበረው ናቫልኒ ለመረዛው የሩሲያ መንግስት ተጠያቂ አድርጓል። 50 ሺህ ዩሮን የሚያሰጠው ይህ የሰብአዊ መብት ሽልማት የፊታችን ታህሳስ ስድስት ቀን ሁለት ሺ አስራ አራት አመተ ምህረት በፈራንሳይዋ ስትራስቡርግ ከተማ በሚገኘው የህብረቱ ፓርላማ ይሰጣል። ሩሲያ ተአማኒነት በሌለው መረጃ ላይ የተመሰረተ ሽልማት ነው ያለችውን የህብረቱን ሽልማት የማክበር ግዴታ እንደሌለባት ዛሬ አስታውቃለች። የሶሪያ መንግስት 24 ሰዎችም በሞት ቀጣ። የሀገሪቱ የፍትህ ሚኒስቴር ዛሬ እንዳስታወቀው ሰዎቹ በሞት የተቀጡት ባለፈው አመት ሶሪያ ውስጥ የተነሳውን ሰደድ እሳት ለኩሰዋል በሚል ተከሰው ነው። የሶሪያ ፍትህ ሚኒስቴር ወንጀለኞች ያላቸው እነዚህ ሰዎች ባደረሱት የሽብር ጥቃት ህይወት መጥፋቱን፣ መሰረተ ልማቶችና የመንግስት ንብረቶች መውደሙንም አመልክቷል። በዚሁ ጥፋት አብሮ የተከሰሱ ሌሎች 11 ሰዎችም የእድሜ ልክ እስራት እንደተፈረደባቸው አስታውቋል። አምስት አዳጊ ወጣቶችም በዚሁ ጥፋት ከ10 እስከ 12 ዓመት የሚደርስ እስራት ተፈርዶባቸዋል። በሞት የተቀጡትም ሆነ እስራት የተፈረደባቸው ተከሳሾች ባለፈው አመት መስከረም የለኮሱት እሳት 280 ከተሞችና መንደሮች ማዳረሱንና 370 ቤቶችን መጉዳቱን ሚኒስቴር መስሪያ ቤቱ አመልክቷል። በዚህ እሳትም 24 ሄክታር ደን እና ተክል መቃጠሉም ተገልጿል። የሞት ቅጣት ሶሪያ ውስጥ እንግዳ ባይሆንም በአንድ ጊዜ በርከት ያሉ ሰዎች ላይ ተፈጻሚ ሲሆን የዛሬው የመጀመሪያ ነው ተብሏል። ይህ ዶች ቬለ ነው። ከዶች ቬለ የዓለም ዜናውን ለማጠቃለል ዋና ዋናውም በድጋሚ እንሆ የኢትዮጵያ መከላከያ ሰራዊት በዛሬው ዕለት በመቀሌ ከተማ የአየር ድብደባ ፈጸመ። የዛሬው የአየር ጥቃት በዚህ ሳምንት ለሶስተኛ ጊዜ መሆኑ ነው። የአየር ጥቃቱን ያረጋገጡት የመንግስት ቃል አቀባይ ኢላማው ቀደም ሲል የሰሜን እዝ ይገለገልበት የነበረ የነበረና አሁን የህወሓት ኃይሎች በሚጠቆሙበት የጦር ሰፈር ላይ ያነጣጠረ መሆኑን ገልጸዋል። የህወሓት ቃል አቀባይ በበኩላቸው የተመታ ኢላማ የለም ብለዋል። በአማራ ክልል ሰሜንና ደቡብ ወሎ ዞኖች በሚደረገው ውጊያ የተፈናቀለው ህዝብ ቁጥር እየጨመረ መሆኑ እየተነገረ ነው። ዜናው በዚሁ አበቃ።